Come mm -hmm. በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚገኙ አድባራት በቤተክርስቲያኗና በአገልጋዮች ላይ የሚፈጸመው ግፍና በደል ይብቃ በሚል በተለያዩ ከተሞች ዛሬ ሰልፎች አካሂደዋል። በጎንደር በደብረታቦር በደሴ በኮምቦልቻና በሌሎች ከተሞች ቤተክርስቲያኗን ከጥፋት ለመታደግ የሚያመለክቱ፣ አንድነቷን የሚያጠናክሩና ለሀገር የዋለችውን አስተዋጽኦ የሚያሳዩ መፈክሮችን እያሰሙ ማርፈዳቸውን በየሰልፉ የተገኙ የአይን ለዶች ቬሌ በስልክ ገልጸዋል። በጎንደር ከተማ በጠዋቱ በተካሄደው ሰላማዊ ሰልፍ የአርባ አራቱም አብያተ ክርስቲያናት አገልጋዮችና እጅግ ቁጥራቸው የበዛ ምዕመናን ነጭ ልብሳቸውን ለብሰውና ቀሳውስትና ደቀ መዛሙርት የዜማና የምስጋና መሳሪያቸውን ይዘው ቅሬታቸውን ለመንግስት ማሰማታቸውን የሰልፉ አስተባበሪ ከሆኑት መካከል ቀሲስ ሰለሞን አለሙ ይናገራሉ። በመላው ኢትዮጵያ በኦርቶዶክሳውያን ላይ በተቀናበረም እንደዚሁም ደግሞ በተናጠል ሕገወጥ በሆነ ሁኔታ አብያተ ክርስቲያናት እየተቃጠሉ ካህናት እየታረዱ እየተጎሳቆሉ ምዕመናን አምልኮታቸውን እንዳይፈጽሙ እየተቸገሩ ያሉበት ጊዜ ስለሆነ ይህንን መጥፎ የሆነውን ገጽታ መንግስት ወይም የሚመለከተው ክፍል እንዲያስቆም ድምጻችንን ለማሰማት በደብረ ታቦር ከተማ በተካሄደው ሰልፍ ላይ የተገኙ አንድ የሰልፉ ተካፋይ እንዳሉት አንድ የሆነውን ሲኖዶስ እንደገና ለመከፋፈል የሚደረገውን ተንኮል እና አንዳንድ የውጭ አጥኚ ነኝ ባዮች ቤተ ክርስቲያኒቱን ለመከፋፈል የሚያደርጉትን ሴራ ለማክሸፍ የተደረገ ሰላማዊ ሰልፍ መካሄዱን አብራርተዋል። አንዳንድ ጥናት አጥኚ ነኝ በሚል መንገድ ሌላ መልእክትና ተልዕኮ ያላቸው የኦርቶዶክስ እምነት ተዋህዶ ቤተ ክርስቲያንን ለመፈረካከስ ሆን ተብሎ ስራ እየተሰራባት መሆኑን ግምት ውስጥ በማስገባት መንግስታችንም በዚህ መንገድ ሊያግዝን እንደሚገባ በሚል መልእክታቸውን ይዘው ስርዓት ባለው መንገድ ቴዎድሮስ አደባባይ ላይ በመከተም ሁሉም የእምነቱ ተከታይ ሴት፣ ወንድ ሳይል ህጻናት፣ አዛውንት ሳይል ሁሉም በተገኙበት ተቋሞአቸውንና ድርጊቱን አውግዘው በዋናነት ለህብረተሰቡም መልእክት በማስተላለፍ ጉዳዩ አሁን በመጠናቀቅ ላይ የሚገኙበት ሁኔታ ነው። የኮምቦልቻ ወረዳ ቤተ ክርስቲያናት አስተዳዳሪ መላከ ህይወት ቆስሞስ አባ ተክለ ማርያም በበኩላቸው ከ1983 ዓ ም ወዲህ በቤተ ክርስቲያናትና በአገልጋዮቻቸው ላይ ግፍ እየበዛና እየከፋ መምጣቱን ጠቁመው ይህን ለመቃወም ምዕመናን ሰልፍ ወጥተው ድርጅቱን እንዲቆም መጠየቃቸውን አስረድተዋል። የሰልፉ ትልቀ አላማ ያው ከተወሰኑ አመታት እንግዲህ የኢህአዴግ ኢትዮጵያን ከተቆጣጠረበት ጊዜ ወዲህ ጀምሮ በተለያየ ምክንያት አብያተ ክርስቲያናት ይቃጠላሉ፣ ካህናቶች ይገደላሉ፣ ምዕመናኖቻችን አሲድ ይደፋባቸዋል፣ የተለያየ በግፍ የግፍ አገዳደር ይገደላሉ። ያንን እንዲቆምልንና የዓለም ሕዝብ እንዲሰማ ነው። የደሴ ከተማ ምዕመናንም የተቃውሞ ሰልፍ አካሂደዋል። የሰልፍ አስተባባሪ አቶ ኢሳያስ ገላው እንደገለጹት ኦርቶዶክስ ተዋህዶ ቤተ ክርስቲያን አዝሎ እየደረሰባት ነው። ደሴ ከተማ አስተዳደር ላይ ደግሞ በተለይ ኦርቶዶክስ ተዋህዶ አማኙ ላይ ከአምልኮ ቦታ አሰጣጥ ጋር በተያያዘ ትልቅ ችግር አለ። በበርካታ ደረጃ በመስሪያ ቤቶች ላይ እንደዚሁም ደግሞ ከእምነት ቦታ ከአምልኮ ቦታ አሰጣጥ ጋር በተያያዘ ቤተ ክርስቲያኗ እጅግ እየተጎዳች ነው። ያላት ቦታ ደግሞ እየተወሰደባት ነው፣ እየተነጠቀች ነው በመንግስት ስለ ጉዳዩ በቅርቡ የተሾሙትን የአማራ ክልል የመንግስት ኮሚኒ ኮሚኒኬሽን፣ ጉዳዩ ጽህፈት ቤት ዋና ዳይሬክተር አቶ ጌትነት ይርሳውን ጠይቄ፣ በጉዳዩ ላይ ከከፍተኛ አመራሮች ጋር የጋራ አቋም ይዘን ምላሽ የምንሰጥ ይሆናል ብለዋል። የባህር ዳር ሀገረ ስብከት ከነገ ጀምሮ ምህላ ማወጁን፣ መስከረም 11 2012 ዓ.ም ሰላማዊ ሰልፍ ለማድረግ መወሰኑን የአማራ ክልል ብዙሃን መገናኛ ድርጅት ሰሞኑን ዘግቧል። ዓለምነው መኮንን ለዲ ደብልዩ ራዲዮ ባህርዳር